በኦሮሚያ ከሺህ በላይ አባሎቻችን ታስረውብናል ሲሉ ኦነግና ኦፌኮ ከሰሱ። የክልል አቃቤ ሕግ ግን የተፈጸሙት ስርዓቶች ከፖለቲካ ጋር ግንኙነት የላቸውም ይላል። ሙክታር ጀማል ሁለቱን ወገኖች አነጋግረው ተከታዩን አድርሶናል። አባላቶቻቸውና ደጋፊዎቻቸው አለምንም ምክንያትና ጥፋት እየታሰሩባቸው መሆናቸውን የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ለአሜሪካ ድምፅ ገልጸዋል። ድርጅቶቹ እንደሚናገሩት ሰዎቹ የሚታሰሩት በአፈሳና ፍርድ ቤት የማይቀርቡ የት እንዳሉ ቤተሰብ የማያውቃቸው መሆኑንም ነው የሚናገሩት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ብሳ እንደሚገልጹት በተለያዩ የኦሮሚያ ክልል ዞኖች ጽህፈት ቤቶቻቸው ተዘግተዋል። የጽህፈት ቤቶቻቸው ኃላፊዎች ደግሞ በገፍ ታስረዋል። ጎና ወለጋ፣ አርፋን ራ ከአራቱም የወለጋ ዞኖች ወደ አራት መቶ የሚሆኑ ሰዎች ናቸው የታሰሩት። ከእነዚህ ውስጥ ሦስት መቶ ገደማው አባላቶቻችን ናቸው፣ አንድ መቶ የሚሆኑ ደግሞ ደጋፊዎቻችን። ከሰሜን ሸዋ፣ ከምዕራብ ሸዋ፣ ከባሌና አርሲ፣ ከሐረርጌ፣ ቦረናና ጉጂ ከተለያዩ አካባቢዎች እንዲሁ አባላቶቻችንና ደጋፊዎቻችን በገፍ እየተወሰዱ እየታሰሩ ነው ያሉት። በዚህኛው ዙር ብቻ እስካሁን በደረሰን አሃዝ አንድ ሺ ሰባት መቶ አራት ሰዎች በቁጥጥር ስር ውለዋል። ከዚህ ውስጥ አባላቶቻችን ስምንት መቶ አርባ አራት ናቸው። ከደጋፊዎቻችንና ከህዝብ የታሰረው ደግሞ ስምንት መቶ ስልሳ ገደማ ናቸው። ይህ ቅሬታ በተመሳሳይ ከኦሮሞ ፌዴራላዊ ኮንግረስ ጽሕፈት ቤትም ይሰማል የጽሕፈት ቤቱ ኃላፊ አቶ ጥሩ ነገምታ እንደሚገልጹት አባላቶቻቸውና መሪዎቻቸው ለረጅም ጊዜ ማስፈራራት እየደረሰባቸውና አልፎም አለምንም ምክንያት እየታሰሩ መሆኑን እየታሰሩ ያሉት ደግሞ በፖለቲካ እንቅስቃሴና የኦፌኮ አባል በመሆናቸው ብቻ ነው ሲሉም ነው የሚከሱት አማየሩ በአሁን ጊዜ ከአባላቶቻችን አስራ አምስት ሰዎች ታስረዋል ከእነዚህ ውስጥ ከፍተኛ የማዕከላዊ ኮሚቴ አባላቶችም ይገኙበታል። እንደነ ጃተኒ ምትኩ አይነት እንደነ አቶ ፍቃዱ አያናና ሌሎችንም መግለጽ ይቻላል። እነዚህ ዐሥራ አምስቱ በአጠቃላይ አንድም ለፍርድ ቤት የቀረበ የለም። ከተለያዩ የኦሮሚያ ዞኖች የነበረው የእስር ሁኔታን በተመለከተ የአሜሪካ ድምፅ ከዚህ ቀደም ሲዘገብ መቆየቱ ይታወሳል። ጉዳዩን አስመልክቶ ከአሜሪካ ድምፅ ጥያቄ የቀረበላቸው የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ አቶ ተሾመ ግርማ በቁጥጥር ስር የዋሉ ሰዎች ስለ መኖራቸው አስታውቋል። ይህም በደረቅ ወንጀል የተጠረጠሩ ጉዳያቸው ተጣርቶ ለፍርድ ቤት እንደሚቀርብና በቀላል ወንጀል የተጠረጠሩት ደግሞ ከአንድ እስከ ሁለት ወር ስልጠና ተሰጥቷቸው ወደ ቤተሰቦቻቸው እንደሚመለሱ እየተሰራ መሆኑን ነው የሚናገሩት። አቶ ተሾመ ግርማ በቁጥጥር ስር የዋሉ ሰዎችን የስልጠና ሂደት በተመለከተ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ አካሄዱ ትክክል አይደለም ይላሉ። ስልጠና የሚባለውም ነገር የአንደኛውን አሳሰብ ፖለቲካ በመሰረዝ ሌላውን የማስረጽ ሥራ መያዙ ነው የሚናገሩት። አቶ ተሾመ ግን ከዚህ ጋር አይስማሙም። ሰው ሊሳሳት ይችላል። በተወሰነ ጊዜ ተሳስቶ የሆነ ችግር ውስጥም ሊገባ ይችላል። ይህንን ሰው በአንዴ አንስተ በተሳሳተ ቁጥር ወደ እስር ቤት ካጎርከው ጥሩ አይመጣም። እኛ እነዚህ ሰዎች ላይ ምስክር መረጃ አተን አይደለም ይህንን የምናደርገው ነገር ግን እነሱን ፍርድ ቤት አቅርቦ ከማስቀጣት ይልቅ ለአንድ ወርም ይሁን ለሁለት ወር አሰልጠነናቸው ወደ ቤተሰቦቻቸው ብንመልሳቸው ለነሱም ጥሩ ነው ለመንግሥትም